ህጻናትና ሴቶች በብዛት የተካተቱበት የመጀመሪያው የስደተኞች ቡድን ፈረንሳይ መግባቱን በፈረንሳይ የአገር ውስጥ ጉዳይ ሚኒስቴር የስደተኞች ጉዳይ ምክትል ዳይሬክተር ጁሊ ቦሃዚስ ለዶቼቬለ ገልጸዋል። በተባበሩት መንግስታት አጃቢነት ፈረንሳይ የደረሱት ስደተኞች ጥገኝነት መጠየቅ አይጠበቅባቸውም። በቀጥታ እንደመጡ ነው የጥገኝነት ተቀባይነት ፍቃድ ያገኙት ፕሮጀክት እነኚሁ የመጀመሪያዎቹ የስደተኞች ቡድንም በስተ ሰሜን ምስራቅ ፈረንሳይ ጀርመን ድንበር አቅራቢያ በምትገኘው የአልዛስ ግዛት በጊዜያዊነት እንዲሰፍሩ መደረጉንና አፋጣኝ እርዳታ እንዲያገኙ ሁኔታዎች እንደተመቻቹላቸው የተገን ጠያቂዎችና ግዛት አልባ ሰዎች ጥበቃ የፈረንሳይ ጽህፈት ቤት የአውሮፓ ክፍል አላፊ የሆኑት ሙራድ ደርባክ ተናግረዋል። ቀድሞውኑ በተለያዩ መንገድ ወደ ፈረንሳይ የገቡ ስደተኞች ቁጥር ከፍተኛ እንደሆነ ይነገራል። ከእነዚህም ውስጥ አብዛኞቹ የተሟላ መጠለያና በቂ ድጋፍ እያገኙ እንዳልሆነ በተለያዩ ጊዜ በፈረንሳይ መንግስት ላይ ተቃውሞ ሲቀርብ ቆይቷል። በተለይም የፈረንሳይ መንግስት በቅርቡ አዲስ ያወጣው ስደተኞችንና ተገን ጠያቂዎችን የተመለከተው ረቂቅ ሕግም የጥገኝነት ማመልከቻ ተቀባይነት ት ያላገኙ ስደተኞች በአስቸኳይ ሀገሪቱን ለቀው እንዲወጡ የሚያስገድድ አንቀጽ ማስፈሩን ተከትሎ በመብት ተሟጋቾችና በሰብአዊ ድጋፍ ሰጪ ተቋማት ዘንድ ሰሞኑን መነጋገሪያ ሆኖ ሰንብቷል። የድንበር የለሹ የሐኪሞች ቡድን የፈረንሳይ ተልእኮ ኃላፊ ኮሪን ቶር በጉዳዩ ላይ እንዲህ ይላሉ። በየመንገዱ ላይ ቤተሰቦችን ከነልጆቻቸው ማየት ትክክልም አግባብም አይደለም። ወደ ሀገራቸው እንዲመለሱ መጠየቅም፣ በዜጎች ማንነት ላይ ጥንቃቄ መደረግ አለበት። የጥገኝነት ጥያቄዎችን መብት በሚያከብሩ ያለውን ነገር እንቃወማለን። የሰዎች ህገ ወጥ አዘዋዋሪዎችን እና በሜድትራሊያን ባህር ላይ በሚደርሰው አሰቃቂ የስደተኞች ህልፈትና መከራን ይቀንሳል በሚል በቻድና በኒጀር በተከፈቱ ስደተኞች ጣቢያ ተገን ጠያቂዎች ማመልከቻቸውን እዛው አቅርበው ጉዳያቸውን እንዲከታተሉ የሚል በፈረንሳይ መንግስት ድጋፍ ያገኘው አሰራር የሰዎችን ሰብአዊ መብት የሚጋፋ ነው ሲሉም ተቋማቸውን ከሚያሰሙት መካከል የሊግ ኦፍ ሁማን ራይትስ የተሰኘው የፈረንሳይ ሰብዓዊ መብት ተከራካሪ ተቋም ዋና ጸሐፊ ዶሚኒክ ዡቤር ናቸው። በፍጹም አንስማማም። በጣም ጥሩ ያልሆነ እርምጃ ነው የተወሰደው። ስለዚህም ይህም የምንቃወመው እርምጃ ነው። የፖለቲካ ውሳኔ የሚያመነው የሰውን መብት የመጠበቅ እርምጃም አይደለም። እነዚህን ህጻናት፣ ሴቶች፣ ወንዶች ስደተኞች መብታቸውን ልንወስድባቸው አይገባም። በዚሁ ጉዳይ ላይም በፈረንሳይ የሀገር ውስጥ ጉዳይ ሚኒስቴር የስደተኞች ሚዲያዎች ጉዳይ ምክትል ዳይሬክተር የሆኑት ጁዲ ቦሃዚዝ ምላሻቸውን ሰጥተዋል። በዛ ያሉት የስደተኞች ጣቢያዎች የሚተዳደሩት በዩኤንኤችሲአር ነው። ስለዚህም እነዚህ ከተከፈቱም ቆይተዋል። ኒጀር ውስጥ ያሉት ስደተኞች ከሊቢያ በተባበሩት መንግሥታት ምክንያት እንዲወጡ የተደረጉ ናቸው። እዛም የሚቆዩት የተለያዩ ሀገራት ጥያቄያቸውን ተቀብለው የመኖሪያ ፍቃድ እስከሚያገኙ ድረስ ነው። ስለዚህም በእነዚህ ቦታዎች በፈረንሳይ የሚተዳደር ምንም የስደተኞች ጣቢያ የለም። ለዶችቬል ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።